You're with SBS Radio. Find more great stories in your language at sbs. dot SBS Radio, download the Madrigo Namaskar newsletter. For program and date matters, the Mitchell University sbs. dot com. dot au slash amharic Doctor Johannes Kungfu, be Canberra University, ye lulaet ena nametani habt memher. ከኢትዮጵያ ወደ አውስትራሊያ በቅርቡ ተመልሰዋል። እዚህም እንደመጡ በቀጥታ የሄዱት ወደ አገሎ መቆየት ወደሆነው ሆቴል ውስጥ ነው። የአስራአራት ቀን ተለይቶ የመቆየት ህይወቶ ምን ይመስል ነበር? ነው ይሄ የግለሰብ ጉዳይ አለው፣ ግን ደግሞ ከግለሰብን ጉዳይ የሚዘል ነው። ምክንያቱም ይሄ ቫይረስ በአግባቡ በአጭር ጊዜ ካልተገታ በሰው ህይወትም ላይ በኢኮኖሚም ላይ ከፍተኛ ጫና ነው የሚያደርስ ለጥ ለጥ አድርገህ ከተቆጣጠርከው አጭር ነው። ኢኮኖሚውም ላይ ያለው ኤፌክት አጭር ይሆናል። ያ ግን ትልቅ ያስከፍላል። አውስትራሊያ የተከተለችው እሱ ነው ማለት ያለውም መዝጋት ላይ ነው የተከተለችው። ስለዚህ እንዳልከው እንደመጣው መንግስት ባዘጋጀልን ሆቴል ውስጥ ኢንተርኮንቲኔንታል ሆቴል ሲድኒ ውስጥ ነበር አስራ አራት ቀን ያሳለብት በአገርም ግን ከዛ በፊት ሀያ ስድስት ቀን ውስጥ ደግሞ ከአፓርትመንት ሄድ አልወጣውም። ይህም የሚሆነበት ምንድን ነው? ከዛ በፊት አዲስ አበባ ይዤ ነበር፣ እና ከአዲስ አበባ ስመለስ እዛም ደግሞ ድውሃ ያው ራሴን ማግለል አለብህ ተባልዬ ተቀመጥኩኝ። ሌላ ደግሞ እዛ ዩኒቨርሲቲ በማስተምርበት ጊዜ ዩኒቨርሲቲ ደግሞ ተዘጋ ማለት ነው። ስለዚህ ሀያ ስድስት ቀን ከቤት ሳልወጣ ነው እንደገና እዚህ ደግሞ አስራ አራት ቀን ይገባል። ለእኔ እንደ ግለሰብ ምንም ብዙም ተጽዕኖ ነበረው ለማለት አልችልም። ምክንያቱም ብዙም ጊዜ ቁጭ ብዬ ስለማሳልፍ ብዙም ተጽዕኖ አላድረውም። ያው ዋናው ነገር ግን ከክፍል መውጣታችን ምንድን ነው የሚያደርጉት? ምግብን ውጭ አስቀምጡላ። ካስቀምጡ በኋላ ስልክ ይደወልልና እና አንሳው ትባላለ፣ ትወስዳለ፣ ትከታለ። በዛ ሁኔታ ነው ያለው። አስፈላጊ ነበር ብዬ ነው የማስበው፣ ምክንያቱም አለበለዚያ አታገም ቫይረስ ይዞ እንደመጣ ይዞ እንዳልመጣ አይታወቅም እና አስፈላጊ ነበር ብዬ ነው የማምነው። ባለፈው ቅዳሜ ጨርሼ ከቤተሰብ ጋር ያው ከምብራ ተቀላቀያለሁ። እና አስፈላጊ ነው ልምዴም እንደዛ ነው ነው የምል ማለት ስራዬን ለመስራት ችያለሁ። ለነገሩ ይሄ አሁን የምትጠይቀኝ ጥና ያጠናቀቅኩት እዛ እያለው ነው የጀመርኩት ያው ድዋና ከዛም በፊት ቢሆንም የተጠናቀቁ ግን እዛ ነው እና ያም ራሱ የነበረ ሁኔታ ምቹ መሆኑን ያመላክታል ብዬ ገምታለሁ። እንዳስተዋጽኦ አበርክቷል ጥናቱን አተኩረው እንዲሰሩና ከራሱም አልፈው ለአጉሪትም ሆነ ለሌላው ዓለም አንድ ግብአት እንዲሆን ራሱን የቻለ አስተዋጽኦ ነው። አሁን አውስትራሊያ የምትገኘው በእርግጥ እስከ ዛሬው አሁን እስከምናገርበት ወቅት ድረስ ወደ ስድስት ሺ ሶስት መቶ ሀያ ሁለት ሰዎች በቫይረሱ የተያዙ አሉ። ከዛ ውስጥ ሃምሳ አንድ ህይወታቸውን አልፏል። ያ የአውስትራሊያ ዳታው አስታማኝ ነው ሊባል ይችላል። ምክንያቱም ቢያንስ ሶስት መቶ ሀምሳ ስድስት ሺ ያክል ምርመራዎች ተደርጓል ተደርጓል የኮሮና ቫይረስ ያ ትልቅ ሰፊ ነው እዚህ አኳያ አውስትራሊያ እያካሄደችው ያለው ኮሮና ቫይረስን የመከላከሉ ሁኔታንስ እንዴት ይመዝኑታል ምን አይነት ተግባራትን እየተወጣች ነው ይላሉ አዎ እንዳልከው በአሁኑ ጊዜ አውስትራሊያ ወደ ከስድስት ሺህ ሦስት መቶ በላይ ሰው ተጠቅቷል የአውስትራሊያው መረጃ እኔ ምንም ቀረጥረው ሁኔታ የለም ምክንያቱም በጣም የተጠናከረ መረጃ አጠነቃቀርም አላት። እና መረጃውም በእያንዳንዱ የአውስትራሊያ ክፍሎች ወይም ደግሞ ስቴቶች እየተጠናከረ ነው እና በየቀኑን የተጠናከረ ነው። ልክ አብዛኛው ሀገር እንዳለው ማለት ነው። ስለዚህ ለጠየቀው ጥያቄ እኔ የተሟላ ነው ብዬ ነው የማስበው። ምክንያቱም እንደገና ማረጋገጥ ይቻላል እና እያንዳንዱ ሁኔታ ያደረገችውን ዝግጅት አብዛኛው የተደረገ ነው ሌላ ሀገር በጥናት ተመስርቶ ነው። ከለንደን ኢምፔሪያል ኮሌጅ ያሉ ሪሰርቸሮች ማለት አጥኚዎች ምንድን ያደረጉት ዝም ብለን እንልቀቀቡ ባያደርሱም ማለት ይሄ እንግዲህ በንትን ነው በጥናት ነው። ይህን ሰው ላይ ሳይሆን ማለት ነው ስትለቀው እንዴት ነው የሚሆነው? ምክንያቱም ቫይረስ በራሱ በተፈጥሮ ዝም ብሎ እየጨረሰ አይድ ከተወሰነ ጊዜ በኋላ የወድቃ የተወሰነ ከፍተኛ ደረጃ ከደረሰ በኋላ ማለት ነው። እንደዛ ቢሆን ምንድን ነው ምን ያህል ሰው ይበከላል በወረርሽኙ? እና ከተበከለው ደግሞ ምን ያህል ይሞታል? ሲበከሉ ደግሞ ያለንስ የጤና ስርዓት የሚፈልጉትን የሕክምና አገልግሎት መስጠት ይችላል ወይ? ለምሳሌ የቬንቲሌተር እነሱ የገላለጹት ማለት እነሱ ያደርጋል ወይ እና በእንደሱ አይነት የተለያዩ ሲናሪዎች ከተሰሩ በኋላ ምንድን ነው አይ ይሄ ሶሻል ዲስታንሲንግ ወይም ፍቅር በሩቁ የሚባለው ነገር ካልተጠቀምም ይሄ ቫይረሱ በሰው ጤናም ላይ በሀገሪቱ ኢኮኖሚም ላይ ችግር ያመጣ የሚል አጠቃላይ ግንዛቤ ተደረሰ ማለት ነው። በፖለቲካ ስርዓቱ በሁለቱም በኩል ያሉት ማለት ነው እና በዚህም መሰረት አውስትራሊያ የስድስት ወር ፕላን ያወጣቸው ይህን ነገር ለማድረግ ራሷን ከዚህ ለመከላከል የስድስት ወር የኢኮኖሚ ፕላን ያወጣችው ማለት ነው። ለዛም ደግሞ እስከ ሶስት መቶ ቢሊዮን ድረስ ከዛ በላይ ነው የመደበችው። ይሄ እንግዲህ በኢኮኖሚው በኩል ማለት ነው። መንግስት ያወጣውን ፖሊሲ ደግሞ ከማስተግበር አንፃር አውስትራሊያ ፌዴራል አስተዳደር ናት። ከባቢ መንግስታት ጋር በመሰባሰብ እና ደግሞ አውስትራሊያ እንደምናውቀው የመንግስታት ጉባኤ አላት። ምናልባት ኢትዮጵያ ከዚህ አንድ ትምህርት ልትወስድ ትችላለች። ምንድን ነው የተለያዩ ስቴትስ ያሉ እና እነሱ በአንዳንድ ሀገራዊ ግዳጅ ላይ አንድ ላይ ሰበስቡና ይወስናሉ ማለት ነው። የጤናም ደግሞ ከሆነ የተለያዩ ስቴቶቹ አንድ ላይ ሆነ ይወስናሉ ማለት ነው። ይሄ ምንድን ነው የተባለውን ተግባራዊ ለማድረግም ጠቅሟል እና አሁን አንተ በምትሞበበት ሜልበርን ውስጥ ኮምፕሊት ሎክዳውን አድርገው በጣም ወሳኝ ስራ የሚሰሩት ብቻ ናቸው የሚንቀሳቀሱት ማለት ነው። በሌላውም አካባቢ እንደዚህ ነው። ይህንንም ደግሞ ለማስፈጸም ቅጣትም አለው። ለምሳሌ በኒው ሳውዝ ዌልስ በሚባለው እስከ አስር ሺህ ልትቀጣ ትችላለህ። ልክ ፖሊሱ ሲይዝ ደግሞ አንድ ሺህ ትቀጣለህ። እስከ ስድስት ወርም ደግሞ እስራት አለው። ይሄ ሶሻል ዲስታንሲንግ የሚባለውን ካላረክ ማለት ነው። ስለዚህ አውስትራሊያን በፈረንጆቹ አጠራር ካሮቱንም ዱላውንም የሰጠች ማለት ነው። ካሮቱ ምንድን ነው? ሰው ቤቱ እንዲቆይ አስፈላጊው ክፍያ እንዲከፈለው ማለት ነው። አይ ከዚህም በላይ ደግሞ አድርገው ወጣለ ያለው ደግሞ ዱላማለ ማለት ነው። ሁለቱንም ያቀናጀች ናት። የወሰደች ፖሊሲ በእኔ እምነት ለውጥ እያመጣ ነው። አሁን በአብዛኞቹ አካባቢዎች ቁጥሩ በፊት ከነበረው እጅግ ነው የቀነሰው። ለምሳሌ ጠቅልል እችላለሁ የኔ የምኖርበትን ካምራ ማለት ነው ከፍተኛ ኢንፌክሽን የነበረው ማርች ሀያ ሁለት እና ሀያ አምስት አካባቢ ነበር አስራ ሶስት ሰው በየቀኑ ማለት ነው። አሁን ግን በኛ አካባቢ ሶስት ሰው ወይም ከዛ በታች ነው እየተመዘገበ ያለው። ኒው ሳውዝ ዌልስን ብትወስድ እሱ ነበር ትልቅ ኢንፌክሽን የነበረው ማርች ሀያ ዘጠኝ እኔ የመጣሁበት ቀን ማለት ነው ሁለት መቶ አርባ አንድ ሰው ነበር የዛን ጊዜ አዲስ የተመዘገበ አሁን ከሀምሳ በታች ነው። የአንተን ደግሞ ቪክቶሪያንም ብታይ ማርች ሀያ አንድ ላይ መቶ ሀያ ስድስት ሰው ነበር በአንድ ቀን የተበከሉ አሁን ከአምስት ሰው በታች ነው። ዳንኖርዘንተሪ የሚባለውን ደግሞ ብታየው እነሱ ጋር እንዲያውም አሁን ምንም አልተመዘገበም። ስለዚህ ይህ ምንድን ያመለክታል? አውስትራሊያ የዛ የከርብ የሚባለውን ማለት ነው ደርሳለችና አሁን በቃ ስታቢላይዝ አድርጓል እየወደቀም ነው ያለው ማለት ነው። ስለዚህ አውስትራሊያ ጥሩ ስትራቴጂ የተጠቀመች ይመስለኛል። ነገር ግን እንዳልኩ ትልቅ ኢንቨስትመንት ተካሂዷል። ይሄ ኢንቨስትመንት ያው ህይወት እያተረፈን ያለው ግን ወደፊት ኢኮኖሚ ላይ ትልቅ ተጽዕኖ ይኖረዋል ማለት ነው። ምክንያቱም ይሄ ብድር ነው መንግስት የንቡ ገንዘብ ያው ከብድር ነው ይወሰደው ይሄ ብድር ደግሞ መከፈል አለበት ማለት ነው። ወደፊት ታክስ ይጨምራል ወይም ደግሞ ሰርቪሶች ሊቀንሱ ይችላሉ እና የተለያዩ መንገዶች አሉ። ግን የተወሰደው እርምጃ ህይወት አድነዋል እና ትክክለኛ ነው የሚል አመለካከት ነው ያለኝ። እርግጥ ይሄ ኮሮና ቫይረስ ወረርሽኝ እስካሁን ድረስ ለመድኃኒትም ሆነ ወይም ከክትባት አልተገኘለትም። በርካታ የሆኑ ገንዘብ ድጎማዎች ለምርምር ተቋማትም ሆነ እንደዚሁ በየቦታው እየፈሰሱ ነው። ከየቦታው እንደዚሁ አውስትራሊያን ጨምሮ ተስፋዎች እንዳሉ ይነገራል በቅርብ የሚል ክትባት ረጅም ሂደት ስላለው ቢያንስ ከ12 እስከ 18 ወራት ያክል ድረስ ሊቆይ ይችላል እና ክትባቱ እስካልተገኘ ድረስ ግን ኮሮና ቫይረስን በቁጥጥር ስር አውለናል ብለን ማለት አንችልም፣ የሚል ጤና ባለሙያዎች አመለካከት አለ በአንድ በኩል። በሌላ በኩል ደግሞ ክትባቱን ባይገኝለት ከቫይረሱ ጋር አብረን መኖር እንችላለን። ኤች አይቪ ኤድስ ክትባት የለውም፣ ግን አብሮ መኖር ተችሏል። ያንን ማስታገስ የሚችል በቁጥጥር ስር ማድረግ እንዲችል እንዳይስፋፋ ማድረግ የሚችል ካለ ሰዎች ከቫይረሱ ጋር እንዲኖሩ ማድረግም ይቻላል። የሚሉ አታዮች አሉ። ኮሮና ቫይረስ በምን መልኩ ሊያበቃ ይችላል የሚል ግምት አለ በእርሶ ዘንድ። በሽታው አከተመ ወይም በቆጥር ስር ዋለ ማለት የሚቻለው በምን ጊዜ ነው? በመጀመሪያ ያው መገለጽ ያለበት የኤች አይ ቪ ቫይረስ ሁኔታ እና ስርጭት እና የዚህኛው ቫይረስ ሁኔታ እና ስርጭት ይለያያል። ማለት በሚተላለፍበት መንገድ ይለያያል። የአሁኑ ቫይረስ የሚተላለፈው በትንፋሽ ነው። ስለዚህ ልታደርገው የምችለው ነገር ያው ሶሻል ዲስታንስ የሚለው የሚታረግ ውሱን ነው ለማለት ነው። አንድ እንደዚህ ወረርሽኞችን በተለያየ መንገድ መቆጣጠር ይችላል። አንድ ያልከው ያው ማለት ክትባት እስኪገኝ ድረስ ነው። ሌላው ግን ይሄ በሽታ የሚተላለፈው እና የበሽታው መስፋፋት የሚወሰነው አንድ ሰው፣ የተበከለ ሰው ለስንት ሰው ያስተላልፋል ጥያቄው ስለዚህ ያንን የሚያስተላልፈውን ቁጥር መቀነስ ከቻልክ የስርጭቱንም መጠን ከጊዜ ጋር እየቀነስከው ትሄዳለህ እና ይሄን ያለው አሁን አውስትራሊያ ውስጥ የስርጭቱ መጠን እየቀነሰ መጥቷል። ቻይናም ይህንን ያደረገችው ምንድን ያደረገችው ልክ ያ ዋናው ውሃን የሚባለውን አካባቢዋን እየተበከለውን ማለት ነው መጀመሪያ ነጠለች ማለት ነው፣ ከዛ ውጭ ማንም እንዳይሄድ ማለት ነው እና ከዛ በኋላ ደግሞ ወደ ሌሎቹ አስተላለፈች ይኸኛው ቅድም ያልኩ ለምሳሌ የኬንያም እንደዚህ ነው ኬንያን ናይሮቢን ብቻ አይሶሌት ታደረጋለ ትለያለ ሌላውን ኖርማል ህይወት እንዲቀጥል ማለት ለምሳሌ አዲስ አበባ ከሆነ በጣም ንክት አዲስ አበባ ና አካባቢው ከሆነ ያን አካባቢ በጣም በቁጥጥር ታደረግና ሌላው እንዲንቀሳቀስ ታደረጋለ ኬዝ ስታገኝ ያንን ኬዝ ዲቴክት እያደረግ ኳረንታይን እያደረግ ትሄዳለ ማለት ነው። ሁሉንም ሀገሩን በሙሉ አንዴ ከምታስር ማለት ነው። እና ምንድን ነው ወደ መልሱ ስመጣ ማለት ነው። አዎ መፍትሄው ክትባቱን ማግኘት ነው። ግን የክትባቱ ጊዜ መቼ እንደሆነ ለጊዜው አይታወቅም። የሚቻለው ምንድን ነው ስርጭቱን መግታት ነው ማለት ነው። ስርጭቱ ደግሞ ለመግታት ቅድም እንዳለው ሶሻል ዲስታንሲንግ የሚባለው ኢንተርቬንሽን ያስፈልጋል ማለት ነው። ያ ሶሻል ዲስታንስ ምን ያደርግልሃል? የስርጭቱን መጠን እየቀነሰው እየቀነሰው እየቀነሰው ይመጣል። ያ ቀንሶ ቀንሶ በቀን የምታገኘው በቀን የሚመዘገበው መጠን ዜሮ ከደረሰ እኮ የሚያስተላልፈው የለም ማለት ነው። ያ ግን እስኪደርስ ድረስ የተባለውን ሶሻል ዲስታንሲንግ ማካሄድ ያስፈልጋል። ያ ደግሞ ኢኮኖሚን በጣም ይጠይቃል። ስለዚህ አገሮች ምናልባት የሚያደርጉት የተወሰነ አክሴፕታብል የሆነ ኢንፌክሽን ሬት ሊቀበሉ ይችላሉ። ይህንን ይኸኛውን ኢንፌክሽን ሬት በሄልት ሲስተሜ አንድል ማድረግ እችላለሁ፣ ሆስፒታሌ ያለ የጤና ሲስተም ይህን ያህል ሰዎች ኢንፌክትድ ከሆኑ ላስተናግድ ይችላለሁ የሚለው ጋር ሊያቆሙ ይችላሉ አንዳንዶቹ። ቻይና ግን ያደረገችው ዜሮ እስኪሆን ድረስ ነበር፣ እና ዜሮም ደርሳለች። እና አብዛኛው የአሁኑ አዲሱ ኢንፌክሽን የሚመጣው ከውጭ ነው፣ ኢምፖርትድ ነው ማለት ነው። የእሷ የሆነ ያለው ስለዚህ ያም ይቻላል፣ ዚሮ ማድረስም ይቻላል። ኢኮኖሚክ ኢምፓክቱ ከፍተኛ ይሆናል ማለት ነው። በቂ ኪስ ካለ ዚሮ እስኪሆን የሚሄድ አማራጭ የለው፣ ግን ኮስቱ ትልቅ ነው የሚሆነ እና በኔ አመለካከት አብዛኞቹ ከመጨረሻው ለመግፋት ይሞክራሉ፣ እንደ ኢኮኖሚያቸው መጠን ግን የተወሰነ ነገር ላይ ደግሞ ከይሄ ሌቭል ላይ ከሆነ በቂ ነው ምክንያቱም በሄልድ ሲስተሜ የተጎዱትን ሰዎች ማለት ነው፣ ባለኝ የጤና ሲስተም ላስተናግዳቸው እችላለሁ የሚሉት ነጥብ ላይ ያቆማሉ። ስለዚህ ለማጠቃለል ምንድን ነው፣ አንድ ወጥ የሆነ ፖሊሲ ላይኖር ይችላል። ሀገሮች ዕድሜ ያልኩን መሰረቶች በማድረግ የየራሳቸውን መፍትሔ ሊያደርጉ ይችላሉ። ግን ቁጥሩ ከፍተኛ ከሆነ ሕይወትን ይጠይቃል ማለት ነው ይሄ ነው እንግዲህ የሚመስለን ዜሮ የሚሄዱ አሉ። ከዜሮም ትንሽ ከፍ ብለው በጤናቸው የሚሄዱ አሉ። ሌሎቹ ደግሞ ምንም ማድረግ የማይችሉትም እንግዲህ ያው የሰው ህይወት ላይ የሚደርሰውን ጉዳት መሸከም የግድ ይላል ማለት ነው። ድህረ ኮሮና ቫይረስ አለማችን ምን አይነት ገጽታ ሊኖረው ይችላሉ ይላሉ። በማህበራዊ ዘርፍ በግለሰቦች ህይወት ላይ ወይም ባህሪ ላይ የሚያሳድረው ለውጥ፣ ሁለተኛ በመንግስት ደረጃ በተለይም ከጤና አኳያ የጤና ፖሊሲዎች እርግጠኛ ነኝ ክለሳ ሊደረግባቸው ይችላል። የጤና ባለሙያዎችን የተጨማሪ ድጋፍ የመስጠት ወይም የቅድመ መከላከል የሚሆኑ ዝግጅቶችን የአሰራር ለውጦች ሊኖሩ ይችላሉ። ከዛ ባሻገር እንደዚሁ የምጣኔ ሀብት ጉዳቱ ምን ያክል መጠነ ሰፊ ሊሆን ይችላል የሚል ግምት አለ በእርሶ ዘንድ? አዎ ምጣኔ ሀብታዊ እንዳልከው፣ ማህበራዊ እና ደግሞ የጤና ዘርፍን በተመለከተ ወይም ሄልት ሲስተም በተመለከተ አዎ ተጽዕኖ ይኖሯል። ቅድም እንዳልኩ ለምሳሌ የኢኮኖሚውን የአፍሪካውን ገልጨው ነበረ እስከ ሁለት ነጥብ ሁለት ፐርሰንት ኦፍ የእነሱ ምርት ወይም ጂዲፒን በዚህ ምክንያት ያጣሉ። እና ደግሞ የተለያየ ነገር ነው ለዚህ ምክንያቱ። ለምሳሌ ምንድን ነው? ይሄ የምርት ሰንሰለቱ ይቋረጣል። በእንግሊዝኛ ቫሊው ቼን ማለቱ ነው። ለምሳሌ ኢትዮጵያ ያሉ የልብስ አምራቾች ለምሳሌ ጨርቃ ጨርቁን ከቻይና የሚያመጡ ከሆነ ቻይና ደግሞ ለለሶስት ወር ዘግታ ነበር ማለት ነው። ያ ማለት የምርት ስርዓቱን ይዘገዋል ማለት ነው። ይሄ እንግዲህ የኢኮኖሚው አንዱ ተጽዕኖ ነው። አሁንም በኢኮኖሚው አንፃር ደግሞ በፊት እቃን ሊገዙ የሚችሉ ሰዎች አሁን ሊገዙ አይችሉም። ምክንያቱም የእቃ ፍላጎት ይቀንሳል ማለት ነው። የሰዎች የመግዛት አቅም ይቀንሳል። ይህም ደግሞ ሌላው ኢኮኖሚ ተጽዕኖ የሚያደርግበት ነገር ነው። ሌላ ደግሞ ማለት እንደ ኢትዮጵያም ያሉ ሀገሮችን ደግሞ ብታይ ለምሳሌ እና ሌሎችም አፍሪካ ሀገሮችም ለምሳሌ ሬሚታንስ ወይም ደግሞ ውጭ ያሉ የአገር ሰዎች ወደዛ የሚልኩት ገንዘብ አለ። ለምሳሌ ያም ደግሞ ሊቀንስ ይችላል ተብሎም ይገመታል። ምክንያቱም ኢኮኖሚው እንቅስቃሴ ስለሚቀንስ ማለት ነው፣ እነዚህ ሀገሮች ሌላው ደግሞ በቀጥታ የምናየውና ኢትዮጵያም ያጋጠማት ይሄ የአየር ትራንስፖርትን በተመለከተ ነው። የኢትዮጵያ አየር መንገድ ያው በጣም እንዳቆመና በየጊዜው ገንዘብ እያጣ መሆኑን የታወቀ ነው። ያም ሌላው የኢኮኖሚ ተጽዕኖ ነው የሚሆነው። ሌላው ደግሞ ጉብኝት ወይም ቱሪዝምን በተመለከተ ነው። ለምሳሌ ይሄ ቦትስዋና፣ ኬንያ፣ ተንዝኒያ፣ ቦትስዋ፣ ሳውዝ አፍሪካ እነዚህ እነዚህ ለምሳሌ ሀገሮች በቀጥታ አፌክት ያደርጓቸዋል ማለት ነው፣ ይሄ ቱሪዝሙ። ይህም ደግሞ የመለጨው ለምንድን ነው ብለህ ስታይ ምክንያቱም ከዚህም በፊት እኮ ሳርስ ነበር እና እንዴት ነው ብለህ በምታይበት ጊዜ በሳርስ ጊዜ ለምሳሌ ቻይና የነበራት ተጽዕኖ በዓለም ላይ በቱሪዝሙ ወደ ሁለት ፐርሰንት ነበር የዓለም ቱሪስቶች ሁለት ፐርሰንት ብቻ ነበር ቻይና። አሁን ወደ አስር ፐርሰንቱ ብቻ የቻይና ነው ማለት ነው። ቻይና ውስጥ የሚሆነው ነገር አሁን የሌላውን የዓለም ክፍል በጣም ነው ተጽዕኖ ያለው። በፊት ለምሳሌ የዓለምን የኢንዱስትሪ ምርት ብታየው የቻይና ከኮንትሪቢሽኗ ወደ አምስት ፐርሰንት ነው። አሁን ሀያ በመቶ ቻይና ናት የዓለምን የኢንዱስትሪ ምርት የምታንቀሳቀሰው። ስለዚህ ኢኮኖሚክ ኢምፓክቱ ምንድን ነው ማለት ነው። የአሁኑ ዓለም በጣም የተሳሰረ ስለሆነ ኢምፓክቱ ወይም ደግሞ ተጽዕኖውም እንደዛው ነው ማለት ነው ምጣኔ ሀብቱ ላይ ኢንቨስትመንት ፍሎውንም አፌክት ያደርጓል ምክንያቱም ሀገሮች ችግር ስላለ እርዳታ፣ ፎሪን ኤድ ብዙ ሀገሮች አሁን ኢትዮጵያን ጨምሮ ብዙ የአፍሪካ ሀገሮች እርዳታ ከአሜሪካ፣ ከአውሮፓ፣ ከጃፓን፣ ከሌሎች ሀገሮችም ቻይናን ጨምሮ ያገኙ ነበር። ግን አሁን እነዚህ ሀገሮች የራሳቸው የሆኑ ህዝቦችን እና የራሳቸውን ኢኮኖሚ መርዳት የሚያስፈልጋቸው ጊዜ ስለሚሆን ያም ከውጭ የሚገኘውን እርዳታ ተጽዕኖ ሊያደርግበት ይችላል። ይህ እንግዲህ በምጣኔ ሀብቱ ደረጃ ነው። ሌላው ያልከው የማህበራዊ ግንኙነቱ አለ። አንዳንድ አሁን ለምሳሌ አሁን ከጓደኞች ከጥናት ጓደኞች ጋር እየተወራ ያለው በተለይ በአደጉ ሀገሮች ላይ እንዴት ነው የአእምሮ ጤንነት ላይ ወይም ሜንታሬት የሚባለው ላይ ምን ያህል ተጽዕኖ ሊኖረው ይችላል። ለምሳሌ መጠጥ ጋር በተያያዘ ሌሎች ነገሮች ጋር እስክ በተያያዘ ምንድን ነው የዚህ ግንኙነቱ ተጽዕኖ የሚባል ነገሮችም አሉ። አንዳንዶቹ እንዲያውም ከአውስትራሊያ ናሽናል ዩኒቨርሲቲ እና ከሜልበርን አንዳንድ ዲሞግራፈሮች እንዲያውም የውልደት መጠኑንም ሊያደርገው ይችላል፣ የጋብቻ መጠኑንም ሊቀንሰው ይችላል የሚል መላምት አለን። ይህንን የምናረጋግጠው መቼ መሰለ? በሚቀጥለው ዓመት መረጃ ሲወጣ፣ አውስትራሊያ ቢሮ ስታቲስቲክስ ለምሳሌ ሲያወጣ ማየት ይቻላል፣ መገምገም ይቻላል። ስለዚህ ከማህበራዊ አንጻርም እሱ ነገሮች አሉ። ሌላው ደግሞ እኔም እንደሚመስለኝ እድልም የፈጠረ ይመስለኛል። ማለት ብዙ ነገሮችን ከቤት ሆኖ ማድረግ የሚቻልም እንደሚሆን ያሳየ ይመስለኛል። በተለይ ባደጉ ሀገሮች፣ ለምሳሌ እኔ በአሁኑ ጊዜ እዚሁ ማስተምረውን ድሃን ማስተምረውን እዚሁ እየሰጠሁ ነው ያለሁት፣ አውስትራሊያ ማለት ነው። ማለት ጥናቶቻችን ከተለያየ ሰዎች ጋር በግንኙነት ነው የምናደርገው አሁን እዚህ አውስትራሊያ ውስጥም የተወሰኑ ትምህርት ቤቶች ማለት ዩኒቨርሲቲ አይደለም ምል ትምህርት ቤቶች ራሱ ኦንላይን በመረጃ መረብ ትምህርት እየሰጡ ነው። እና ይሄ ወደፊት ዲስታንስ ለርኒንግ ወይም ደግሞ ይሄ የርቀት ትምህርትን በጣም ፑሽ ሊሰጠው ይችል ይሆናል። ገፋ ሆኗል ወደ ተሻለ መስመር። ስለዚህ መጥፎ ገጽታዎች አሉት እድሎችም እንደሚፈጥር እገምታለሁ። ይሄ ያልኩ የትምህርቱ አለ ዕቃዎችን በየቤቱ ዴሊቨር ማድረግ በፊት የነበረ ነበር በጣም እሱ ሊስፋፋ ይችል ይሆናል። እነዚህ እነዚህ ነገሮች እንግዲህ አንዳንድ ትልቅ የማትላቸው ግን የሚታዩ ጥቅሞችንም አብሮ ሊያመጣ ይችላል ማለት ነው። እንደሚያውቁት በተለይ ከባህል አኳያ የአኗኗር ዘይቤያችን ኢትዮጵያውያን ለየት ያለ ነው። በጋራ ተሰባስቦ መብላት፣ የመጠጣት እንደዚሁም በሚገናኙበት ወቅት ሰዎች ተቃቅፈው ጉንጭ ለጉንጭ የመሳሳም የመሳሰሉ ባህሪዎች አሉ። ይሄ የኮሮና ቫይረስ እስከሚያበቃ ድረስ ወይም ከዛም በኋላ ይህንን አይነት ባህሪ የማሻሻሉ የመለወጡ በተለይም አሁን ቫይረሱ ተስፋፋ በእርግጥ አውስትራሊያ የቀነሰ ቢሆን ባለበት ወቅት ምን አይነት ጥንቃቄዎች ሊያደርጉ ይገባል፣ ከባህሪ ወይም ከልማዳዊ ለውጦቹ አኳያ ይላሉ። መረዳት የሚገባው እኔ እንደሚመስለኝ ይሄ በሽታ እውነት ነው፣ ከዛ ነው መነሳት ያለብን። ስለዚህ በሽታው ያለ ነገር ነው። እኔም አደጋም ምናምን ማለት ሳይሆን እድሉ አለ ማለት ነው። በሽታው በየ አካባቢያችን ሙሉ ለሙሉ ካልጠፋ ወይም በክትባት ቁጥጥር ካልተደረገበት የመያዝ እድሉ አለ። ስለዚህ ያንን እድል ለመቀነስ ነው እነዚህ ሶሻል ዲስታንሲንግ የተባሉት ወይም ፍቅር በሩቁ አይነት የመንግስት ኢንተርቬንሽን የሚደረጉት ያንን የመዛባት ሁኔታውን ለመቆጣጠር ነው። እና እርግጥ ነው እንዳልከው በሀገራችን ቅርበትን በሚያመለክት መንገድ ነው ሰላምታ የምንለዋወጠው እና ሌሎችም ነገር የምናደርገው አሁን ይሄ መለወጥ መቻል አለበት። ግን ባህል እና ደግሞ ባህሪ ጊዜ የሚጠይቅ ጉዳይም ነው። ስለዚህ ትምህርት በተከታታይ መሰጠት አለበት። ይሄንን በተመለከተ በተለይ ደግሞ ስለ በሽታው ባህሪ በትክክል መግለጽ። ይህ በሽታ የምን በሽታ ነው? ይህ በሽታ የትንፋሽ በሽታ ነው። ስለዚህ ቅርበት ባደረግን ቁጥር በሽታውን የማግኘታችን እድል ይሰፋል። ስለዚህ በትክክል መነገር አለበት ማለት ነው። ማለት ሰዎች ለውጥ የሚያደርጉት ስለ ሁኔታዎች በቂ እውቀት ሲኖራቸው ነው። እውቀት ሳይኖር ለውጥ መጠበቅ አይቻልም። ስለዚህ ያንን እውቀት ማስጨበጥ ማለት ነው። ሌላም ደግሞ ትምህርቱ ሲሰጥ ትምህርቱ በግልጽ መሆን አለበት። ለምሳሌ አንድ ነጥብ አምስት ሜትር መራቅ አለበት እንደሚሉት ማለት ነው። ግን አንዳንዶቻችን አንድ ነጥብ አምስት ምን እንደሆነ አላቅም እኔ ምራሴ ግን ይህን በምሳሌም መግለጽ ይቻላል እና ለምሳሌ በመኪና ሁለት መኪና በዚህና በዚህ ቆሞ፣ እኔ በዚህኛው በር አንተ በዛኛው በር ከቆም ያ አንድ ነጥብ አምስት ነው ማለት ነው። ስለዚህ ያም በተመለከተ ትምህርት መሰጠት አለበት። ሁለተኛ ህዝቡ መረዳት ያለበት ይሄ በሽታ አለ። ስለዚህ ተገቢውን ጥንቃቄ መንግስት፣ የተለያዩ መንግስታት የሚያደርጉትን በሚኖሩበት አካባቢ ማለት ነው ያለ መንግስት የሚያወጣውን የኢንተርቬንሽን ፖሊሲዎች መከተል አስፈላጊ ነው። አንዳንድ ነገሮች ደግሞ በርቀት ማድረግ የምንችላቸውን በርቀት ማድረግ፣ ለምሳሌ የእምነት ሁኔታዎችን በርቀት ማድረግ ማለት የግብ ቤተክርስቲያን ወይም ደግሞ መስጊድ መሄድ ሳይሆን በርቀት ማድረግ፣ አሁን ኢትዮጵያ ውስጥ እየተደረገ ነው። ያ መቀጠል አለበት። ደንብ በአራተኛ ደረጃ ደግሞ ማየው ይሄ ወሳኝ ነገር ስለሆነ በምናደርግበት ጊዜ የሚያስፈልገንም ብቻ ለምቾት የምናደረገው እና ለሚያስፈልግ የምናደረገውን መለየት አለበት የምቾት ጊዜ ስላልሆነ ማለት ነው ስለዚህ ምንድነው ማድረግ ያለበት የሚያስፈልግ ነገሮች ላይ ብቻ ማድረግ ቅድም ያልከው እንደዛ አይነት ግንኙነት አስፈላጊ ነው ወይ የሚለው ላይ ማለት ምክንያቱም እያንዳንዱ የምናደርገው የምንወስደው እርምጃ ራሳችንንም የምንወዳቸውንም ህብረተሰባችንንም ላይ አደጋ ስለሚጥል ማለት ነው ጊዜ ይጠይቃል። ግን እንዳልኩት ባህሪ ለውጥ ስለሆነ ግን የበሽታውን አደገኛነት በመገንዘብ ራሳችንንም ጠብቀን ህብረተሰባችንንም ቤተሰባቻችንም መጠበቁ ይጠበቃል ማለት ነው። በዚህ ጊዜ መልካም፣ ዶክተር ዮሐንስ ክንፎ በካምብራ ዩኒቨርሲቲ የሉላዊ ጤናና ምጣኔ ሀብት መምህር ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ ካሳሁን ስለ